በጎረቤት ሶማሊያ ከእርስ በርስ ግጭት ቀጥሎ ከአሸባሪው አልሸባብ ጋር ሀገሪቱ ስታመስ ትታመስ ከእሩብ ምዕተ ዓመታት በላይ አስቆጥሯል። አሁን ባለበት ደረጃ ገና ያልተጠናከረውን መንግሥትና ሰራዊቱን ለማደራጀት ከዓለም አቀፉ ሕብረተሰብ የተውጣጣው የአፍሪካ ሕብረት ሰራዊት በአሚሶም ስም የሚጠራው የመከላከያ ኃይል ለከፍተኛ አባል መኮንኖቹ በአዲስ አበባ ስልጠና ሰጠ። ዓላማው የመከላከያ የጋራ ኃይሉ በዘላለማዊነት በስፍራው ስለማይቆይ በሚቀጥሉት ሶስት ዓመታት ጊዜ ውስጥ ሶማሊያ ራሷን ማብቃት ነው። በጋራ ሠራዊቱ ውስጥ ስልጠናውን የወሰዱት የኡጋንዳው ሻለቃ ኩማራ የስልጠናውን ቆይታቸውን ይገልጻሉ። The training actually was very important. ስልጠናው ግን ሙያችንን ለማሳደግና ለወደፊቱ የብቃት መመዘኛ ያደርገናል። አሁን አሚሶም የሶማሊያን መከላከያ ሰራዊት ብቃት በማሳደግ ላይ ይገኛል። ይህ ደግሞ ትምህርት ዘርፈ ብዙ ነው። ትግሉን በሚመለከት ለውጊያው ብቁ ሊያደርጋቸው የሚችል ነው። በሶማሊያ የጦር ሰራዊት ውስጥ አዋጊ የበላይ መኮንን ጀኔራል ሳንድ ያለባቸውን ችግር ገልጸዋል። በስፍራው ያለው እውነታ በቂ የትጥቅ ብቃት ያለመኖሩ ነው። ከአሜሪካ፣ ከአውሮፓ፣ ከአፍሪካ ህብረት፣ ከኢትዮጵያ ይደርሰናል። ተመሳሳይ ናቸው። በበቂ ደረጃ መሳሪያ በእጃችን ካልገባ ግን ወደፊት ልንገፋ አንችልም። በአሚሶም ሠራዊት ውስጥ የአንደኛው ክንፍ አዛዥ የነበሩት አሁን በጅቡቲ የሰራዊቱ የደህንነት እና የስምርት ኃላፊ ኮሎኔል አብዱርሃማን አብዲጋቢል የሚሰጠው ስልጠና በመስክ ካለው እውነታ ጋር አልተጣጣመም ይላሉ። የተደረገው ገለጻ ግሩም ነው። ዘርፈ ብዙ በመሆኑም ምንም አይወጣለት። ብቻ በሀገሪቱ ካለ ሁኔታ ጋር ምኑም አይገናኝ። ሶማሌዎቹ ግን ስልጣኑን ጨብጠው መምራት የሚችሉ ናቸው። ዋናው ጉዳይ ሰራዊታቸውን መገንባትና ማስታጠቅ፣ በሀገራቸው ብቁ እንዲሆኑ መርዳት ያስፈልጋል። አሁን ግን ባለው ሁኔታ ከኢትዮጵያ የመከላከያ ኃይል ኮሎኔል ገብረ እግዚአብሔር ተክለማርያም በ በኩላቸው ያላቸው አስተያየት እነዚህ የጸጥታ ኃይል የሚያስፈልጋቸው ነገር አለ። በዋነኛነት ሚሽን ኦሪየንትድ የሆነ የጸጥታ ኃይል ያስፈልጋል። የጋራ የሆነ ራዕይ ይዘው ነገር አላማ እና የአስተሳሰብ አንድነት ይዘው ከሄድ ነው እንደ ጸጥታ ኃይል የሶማሊያን ሰላም ማስከበር የሚቻለው። ስለዚህ ይሄ የመፍጠሩ ሂደት ደግሞ በራሳቸው ጥረት ነው የሚሰራው። ይሄ ደግሞ የሚጫወተው ሚና የአፍሪካ ህብረት ሚና ምንድን ነው ወይም ደግሞ የኢንተርናሽናል ኦርጋናይዜሽን ሚና መሆን ያለበት ድጋፍ መስጠት ነው። ቤታቸው ተድላ ወልደጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ قابضة